ማህደረ ዜና። የቀድሞ የዩናይትድ ስቴትስ ፕሬዚደንት ሃሪ ኤስ ትሩማን ከተወሰኑ ጄኔራሎቻቸው የቀረበውን ተቃውሞ ማንገራገርና ማቅማማት በዘዴም በቁጣም ካስወገዱ በኋላ ጊዜ አላጠፉም። የመጨረሻውን ትእዛዝ ሰጡ። ትእዛዙም ተፈጸመ ነሐሴ ስድስት ሺህ ዘጠኝ መቶ አርባ አምስት ዘመኑ በሙሉ እንደ ጎርጎሮሳውያኑ አቆጣጠር ነው እስከዚያ ዘመኑ ዓለም አይቶም ሰምቶት በማያውቀው ቦምብ የጃፓኗ ከተማ ወደመች ሄሮሺማ በሳልስቱም ናጋሳኪ ተደገመች ዘንድሮ ሰባ ዓመታቸው ብዙ መቶ ሺዎችን የፈጀው የአውቶሚክ ቦምብ ድብደባ ሰባኛ ዓመት መነሻም ያን የምክንያት ውጤቱ ማጣቀሻም የአሁን አስተጋብኦቱ መድረሻችን ነው። ላፍታም አብራችሁን ቆዩ። ዩናይትድ ስቴትስን ከ1933 ጀምሮ የመሩት ፍራንክሊን ዴላኖ ሩዘቬልት 63ተኛ ልደታቸውን ለማክበር 10 ቀን ሲቀራቸው ጥር ሃያ 1945 ያሳለፉት ውሳኔ በአራተኛ ወሩ ሚያዚያ የሚሆነውን ተንብየው ነው ማለት። በእርግጥ ሰውየውን ከነቢይ ማስተካከል ሊሆን ይችላል። ሚያዚ 12945 የሆነው ሲሆን ግን የእኛን ብልህ መሪ አርቆ አስተዋይነት አለመቀበል ከባድ ነው። ዩናይትድ ስቴትስን እንደ ምጣኔ ሀብት አዋቂ ከትልቅ ኪሳራ አውጥተው ሞልቶ ለተረፈው ሀብታምነት ያበቁት፣ እንደ ቆራጥ የጦር መሪ ከትልቁ ድል ያቃረቡት፣ እንደ ሳይንቲስት የእስከዚያ ዘመኑ ሰው ከማያውቀው መሳሪያ ጋር ያስተዋውቁት እንደ ሰላም አቀንቃኝ ደግሞ የዓለም ሰላም አስከባሪ የተባለውን ድርጅት የመሰረቱት ፕሬዚደንት ሮዘቬልት የትልቁን ድል ፍጻሜ፣ የአዲሱን ጦር መሳሪያ ውጤት፣ የትልቁን ድርጅት ቁመና ለማየት በእርግጥ አልታደሉም። ሞቱ ሚያዚያ 12945። ሩዘቬልት ጥር 20 ለአራተኛ ዘመነ ሥልጣን ቃለ መሐላ ሲፈጽሙ በምክትል ፕሬዝደንትነት የሰየሟቸው ሃርኤስ ቱሩማን የፕሬዝደንትነቱን ስልጣን ሲወርሱ የሟች አለቃቸውን ብልሃት፣ ግርማ ሞገስ፣ ስም ዝናም እንደ ስልጣኑ ሁሉ መውረስ ብርግጥ አልቻሉም፤ አይችሉምም ነበር። የሩዘቬልትን ጅምር ከዳር ለማድረስ እንደሚጥሩ ግን ከአንድ የበላይ ቃል መግባታቸው አልቀረም። ትሩማን የፕሬዝደንትነቱን ስልጣን ሲረከቡ የሁለተኛው የዓለም ጦርነት ቆስቋሽ የነበረችው የናሴ ጀርመን ከይፋ አዋጅ በስተቀር ተሸንፋለች። አዶልፍ ሂትለርም የቀንደኛ ጠላታቸውን የሩዘቬልትን ሞት በሰሙ በሳምንቱ ሞተዋል። ሰኔ 18 1945፣ ፖስትዳም ጀርመን ላይ በተደረገው የድል አድራጊ ሀገራት መሪዎች ጉባኤ ላይ አዲሱ የዩናይትድ ስቴትስ ፕሬዚደንት ሃርኤስ ትሩማን ካንጋፋው የሶቪየት ሕብረት መሪ ጆሴፍ ስታሊን ጋር የገጠሙት አተካራ ግን ትሩማን የሩዝቬልትን ጅምር ዳር ለማድረስ ካቀዱ እቅዳቸውን የሚያስፈጽሙት በራሳቸው መንገድ እንጂ በቀድሞ አለቃቸው ስልት እንዳልሆነ ፍንጭ የሰጠ ነበረ። አስከፊውን ጦርነት በአንድ አብረው በመዋጋታቸው ለድል የበቁት ሀያላን መንግስታት የወደፊቷን ዓለም በጋራ ከመምራት ይልቅ ዓለምን በሪዮት ዓለም ግርግዳ አጥረው ለሁለት እንደሚገምሷት በፖስትዳሙ ጉባኤ የታየው ልዩነት ግልጽ ምልክትም ነበረ። የፖስት ዳሙ ጉባኤ ባበቃ በወሩ ግን ሳን ፍራንሲስኮ ዩናይትድ ስቴትስ ውስጥ የአዲሱ ዓለም አቀፍ ድርጅት የመተዳደሪያ ደንብ ሲጸድቅ ሀያላኑ ጥቅማቸው እኩል ሲከበር ዓለምን በአንድነት እንደሚመሩ፣ ጥቅማቸው ሲበላለጥ ግን ዓለምን እንደሚያቃረኑ ሌላ አሳካሪ ጉዳይ ነበር የመሰለው። የተባበሩት መንግሥታት ድርጅት መተዳደሪያ ደንብ ወይም ቻርተር ሲጸድቅ ፕሬዚደንት ሃሪ ኤስ ትሩማን ያስተላለፉት መልእክት የሀያላኑን ልዩነት ሳይሆን አንድነትን፣ ጦርነትን ሳይሆን ሰላምን ሰባኪ ነበረ። በእነዚህ በሃይማኖት በዘር በቋንቋና በባህል ብዙ በሚለያዩ ሀምሳ ሀገራት መካከል ይህ ስምምነት ይደረጋል ብለው የተጠራጠሩ ብዙዎች ነበሩ። እነዚህ ልዩነቶች ግን ተረስተዋል እነዚህ ልዩነቶች ጦርነትን ለማቆም መፍትሄ በመፈለግ የማይናወጥ አንድነት ተለውጠው ተረስተዋል። ቱሩማን ከዚያ የኦፔራ አዳራሽ ለተሰበሰቡት የአምሳ ሀገራት ተወካዮች ስለ አንድነትና ሰላም ሲናገሩ ፖስትዳም ላይ ከስታሊን ጋር የገጠሙትን ውዝግብ የረሱ መስለው ነበረ። ጦርነት እንዲቆም ሲያሳስቡ እስያ ላይ በአዋጅ ያልተጠናቀቀው ጦርነትን ለማስቆም የቀየሱትን ብልሃት በጣሙን ለጃፓን የደገሱትን የሚያውቅ አልነበረም። ተሰብሳቢዎች ከየመቀመጫዎቻቸው ተነስተው ያጨበጭባሉ በደስታ። ትሩማንም ጦርነት ለሰለቸው ዓለም የሰላምን በጎነት ያንቆረቁራሉ። ሐምሌ 26 ነበረ 1945 ከጥቂት ዓመታት በፊት ይህ መተዳደሪያ ደንብ ከሁሉም በላይ ደንቡን የማክበር ፈቃደኝነቱ ኖሮ ቢሆን ኖሮ ዛሬ የሞቱት ሚሊዮኖች በኖሩ ነበር ደንቡን ለማክበር የገባነውን ቃል ወደፊት ከጣስ ነው ደግሞ ዛሬ በሕይወት ያሉ ሚሊዮኖች ይሞታሉ እቅድ የሚወጣበት ጊዜ አለ እርምጃ የሚወሰድበትም ጊዜ አለ። እርምጃ የሚወሰድበት ጊዜ አሁን እዚህ አለ። የዩናይትድ ስቴትሱ ዓለም አቀፍ የስልታዊ ጥናት ተቋም ባልደረባ ናታን ዶናሆ በቅርቡ እንደጻፉት ፕሬዚዳንት ሃሪ ኤስ ትሩማን ሳን ፍራንሲስኮ ላይ ስለ ሁለተኛው የዓለም ጦርነት ፍጻሜና ስለ ሰላም ሲናገሩ አምስት ዋና ዋና ጉዳዮችን በአእምሯቸው ሳያሰላስሉ አልቀሩም። እስያ ላይ ሙሉ በሙሉ ያልቆመውን ጦርነት በተቻለ ፍጥነት በአስቸኳይ ማጠናቀቅ የመጀመሪያው ነው። ሁለት ቢሊዮን ዶላር የወጣበትን የአቶሚክ ቦምብ ስራን ተገቢነት ማስመስከር ሁለተኛውም። እስከዚያ ዘመን ድረስ ያን ያክል ገንዘብ የፈሰሰበት ፕሮጀክት ዩናይትድ ስቴትስም ሌላው ዓለምም አያውቁም። ቦምቡ የሆነ ቦታ ፈንድቶ የዩናይትድ ስቴትስን ሀያልነት ካላረጋገጠም በትሩማን እምነት በሳቸውና በመስተዳድራቸው ላይ የሚነሳውን ተቃውሞ በቀላሉ ማብረድ አይቻልም ነበረ። ከፖስት ዳሙ ጉባኤ በኋላም የዓለምን የልዕል ሀያልነት ስፍራ ለመያዝ የሚንጠራሩትን ስታሊንን ማስታገስ ወይም ማስደንገጥ ለሦስተኛው ምክንያት ምክንያት ነበረ። ያን አውዳሚ ቦምብ ላለማፈንዳት ሌላ ምክንያት ማጣታቸውም ይቀጥላል። የዩናይትድ ስቴትስ ጦር ጃፓንን ለማስከበር በአየርም በባህርም እስያየቱን ሀገር ከ1944 ጀምሮም ሲደበድብ ነው የከረመው። ትሩማን አቶሚክ ቦምቡ ሂሮሺማ ላይ እንዲጣል ከማዘዛቸው በፊት የዩናይትድ ስቴትስ ጦር በጣለው መደበኛ ቦምብና ሚሳይል ከ300 ሺህ በላይ ሰላማዊ ህዝብ አልቋል ርዕሰ ከተማ ቶኪዮ ላይ ብቻም 100 ሺ ያክል ህዝብ ሞቷል ጃፓኖችን በሙሉ እንደ ጠላት እንዲያይ የተደረገው አብዛኛው አሜሪካዊ ይሁን የተቀረው የአሜሪካ ተባባሪ ዓለም ህዝብ ድብደባው በሰላማዊ ሰዎችና ተቋማት ላይ የሚያደርሰውን ውድመት እንደ ጥፋት ስላልቆጠረው ተጨማሪ ህዝብ ቢያልቅ ተቃዋሚ ይኖራል ብለው ትሩማን አልገመቱም ተመራማሪው ዶናሁ አውዳሚውን ቦምብ ለመጣል አምስተኛ ምክንያት ያደረጉት ወይም ትሩማን ሳን ፍራንሲስኮ ላይ ስለ ሰላም ሲናገሩም ስለ ጦርነት ከሚያብሰለስሏቸው ጉዳዮች አንዱ የጃፓን ጦር ፐርል ወደብ ላይ አድርሶት የነበረውን ጥፋት መበቀልን ነበረ። ፕሬዝዳንት ትሩማን የሚያውጠነጥኑትን ሐሳብ ሲጨርሱ ጄኔራሎቻቸውን አዘዙ። ከጀነራሎቹ ቢያንስ አንዱ ቦምቡ በሰላማዊ ሰዎች ላይ የሚያደርሰውን ጥፋትና ጃፓኖች እጅ እንዲሰጡ ተጨማሪ ጊዜ እንዲሰጣቸው በመዘርዘር ትዕዛዙ እንዲታጠፍ ማንገራገራቸው አልቀረም ነበረ። ትሩማን ጀነራላቸውን ለማሳመን ብዙ አልተጨነቁም። ያዩ እንደ ጻፉት ጃፓኖች ፐርል ወደብ ላይ ያደረሱትን ጥፋት ለጀነራሉ አስታወሱት። ለአውሬ አጸፋ መስጠት ካለብህ እንደ አውሬ ነው አከሎ ፕሬዝደንቱ እና ኮሎኔል ፖል ቲቤስ በእናታቸው ስም ኢኖላ ጌይ ብለው በሰየሙት ቢ29 አውሮፕላን ላይ ያንን ቦምብ አስጫኑ። ከጓደኞቻቸው ጋር በአትላንቲክ ሰማይ ላይ ይከንፉ ያዙ ወደ ጃፓን። ሊትል ቦይ አሉት አሜሪካኖች፣ ትልቁን አጥፊ ቦምብ ነሐሴ 6 ነው ሺ 945 ጠዋት። አስደንጋጭ ፍንዳታ፣ ሐምራዊ ጢስ፣ ከፍተኛ ቃጠሎ፣ ሄሮሽማ እልቂት። መቶ ሠላሳ ሺህ ሕዝብ ረገፈ። በሦስተኛው ቀን ሌላዋ የጃፓን ከተማም ተደገመች፣ ናጋሳኪ። በአንዴ ሰባ ሺህ ሕዝብ አለቀ። ዘንድሮ ሐሙስ ሄሮሽማ ትናንት ደግሞ ናጋሳኪ የዚያን እልቂት ሰለቦችን ሰባኛ ዓመት ዘከሩ። ያም ቦምብ የሰሩት ሳይንቲስቶች ሎስ አልሞስ ዩናይትድ ስቴትስ ሆነው የምርምር አጥፊ ውጤታቸውን በራዲዮ ይከታተሉ ነበረ። ዊሊያም ሁድገንስ አንዱ ናቸው። የፊዚክስ አዋቂ የዛሬ ሰባ ዓመቱን ስሜት ዛሬም አረሱትም። ደስታም ሐዘንም ተስፋም ነበር ብቻ ምስቅልቅል ይሉታል እሳቸው። ትልቅ ፌስታ አልነበረም። ብዙ ሕዝብ በተገደለበት እርምጃ የሚደሰቱበት ምክንያት አልነበረም። ከውስጥ ያለው እውነት ግን እርምጃው የጦርነቱን ጊዜ በማሳጠር ምናልባት የሚሊዮኖችን ሕይወት አድኗል የሚል ነው። እና እዚያ የነበረው የሳይንቲስቶቹ ስሜት ቦንቡ በመሳካቱ እፎይታና ደስታ ነው። ዋናው ደግሞ ጃፓን ውስጥ ብዙ ሰዎች ቢገደሉም ጦርነቱን በማሳጠር ብዙ ህይወት መትረፉ ነው። በጣም የተወሳሰበ ነገር ነው። ባለፉት ሰባ ዓመታት ጃፓን ትቢያዋን አራክፋ ከዓለም በምጣኔ ሀብት የሁለተኝነቱን ደረጃ ይዛለች። የሀብቱ ክምችት፣ የረቂቁ ቴክኖሎጂ እድገት፣ የምርምር ጥናቱ ስርጸት፣ የዘመኑ ርቀትም ከዚያ ቦምብ የተረጨውን መርዛማ ንጥረ ነገር ሙሉ በሙሉ ማጥፋት አልቻሉም። ዛሬም አካል አእምሯቸው የጎደለ ሕፃናት ይወለዳሉ። የአጥፊውን ቦምብ የጥፋት መጠን ዓለም ማወቁ ጥፋቱ እንዳይደገም ከማድረግ ይልቅ የአጥፊውን ቦምብ የጥፋት መጠን ዓለም ማወቁ ጥፋቱ እንዳይደገም ከማድረግ ይልቅ የአጥፊው መሳሪያ ባለቤት ለመሆን የዓለም ፖለቲከኞችን ማጣደፉ እንጂ ድንቁ። ዛሬ ከዩናይትድ ስቴትስ እስከ ሩሲያ፣ ከፈረንሳይ እስከ ብሪታንያ፣ ከቻይና እስከ ህንድ፣ እስከ ፓኪስታን ያሉ መንግስታት በማጥፋት አቅሙ ከያኔውም ቦምብ እጅግ የረቀቀ የጠነከረውን የኒኩሌር ቦምብ ታጥቀዋል። ሰሜን ኮሪያም የኒኩሌር ቦምብ እንዳላት አምናለች። እስራኤል በይፋ አትመን እንጂ ቦምቡን መታጠቋን ብዙዎች የአደባባይ ምስጢር ይሉታል። ኢራን የኒኩሌር ቦምብ እንዳታመርት የዩናይትድ ስቴትስና የተባባሪዎቿ ሀገራት ፖለቲከኞች ከቴህራን መሪዎች ጋር ያደረጉትን ስምምነት አጥብቃ የምትቃወም አንዲት ሀገር አለች። እስራኤል። የእስራኤልን አቋም በመደገፍ የኒኩሌር ቦምብ እንዳይመረት የተደረገውን ስምምነት የሚቃወሙ በርካታ ፖለቲከኞች አሉ። የአሜሪካ ወጋ ጥባቂ ፓርቲ አባላት ናቸው። የእስራኤል መሪዎችና የዩናይትድ ስቴትስ ወጋ ጥባቂ ፖለቲከኞች የሰላም ስምምነቱን መቃወማቸው ብዙ የፖለቲካ ተንታኞች እንደሚሉት እስካሁን የነበረው ፍጥጫም ጠብና ቁርቁስ ይቀጥል፣ ኢራንም የኒውክሊየር ቦምብ ለማምረት ማድባቷን ትግፋበት ከማለት የሚቆጠር ነው። የጃፓኑ ጠቅላይ ሚኒስትር ሺንዞ አቤ የሂሮሺማው እልቂት ባለፈው ሐሙስ ሲከበር እንዳሉት ደግሞ ዓለም ከኒኩሌር ቦምብ ነፃ እንድትሆን መንግስታቸው የሚያደርገውን ጥረት ይቀጥልበታል። ዓለም ከኒኩሌር ቦምብ እንድትጸዳ ጃፓን የጀመረችውን ጥረት ለማጠናከር አቅዳለች። ኒኩሌር በታጠቁና ኒኩሌር በሌላቸው መንግስታት መካከል ትብብር ከሌለ ኒኩሌር ቦምቡን ማጥፋት አይቻልም። በሚቀጥለው መጸው የኒኩሌር ጦር መሳሪያ እንዲጠፋ የሚጠይቅ አዲስ ረቂቅ ሀሳብ ለተባበሩት መንግስታት ድርጅት እናቀርባለን። የአቤ የበቀደም መልእክት ከሰባ ዓመት በፊት የዩናይትድ ስቴትሱ ፕሬዚደንት ሃር ኤስ ትሩማን ሳን ፍራንሲስኮ ላይ ካደረጉት ጋር ይመሳሰላል። ትሩማን ስለ ጦርነት መቆም፣ ስለ ዓለም ሰላም የተናገሩት ያን አውዳሚ ቦምብ ጃፓን ላይ የሚጥሉበትን ስልት እያብሰለሰሉ ነበረ። አቤ የኒኩለር ቦምብ እንዲታገድ እንጠይቃለን ያሉትም የጃፓን ጦር ሌላ ሀገር ዘምቶ እንዳይዋጋ የሚያግደውን የሀገሪቱን ህገ መንግስት አሽረው ጦሩ እንዲዘምትና እንዲዋጋ በሚፈቅድ አዲስ ህግ ለመተካት የሚያስችላቸውን እቅድ ለምክር ቤታቸው ባቀረቡ ማግስት ነው። የአቤ የኒኩሌር ቦምብ ለማሳገድ የያዙት እቅድ ከልብ ቢሆን እንኳ እስከ ዛሬ ኒኩሌር ቦምብን በፍቃዷ ያጠፋች አንድ ሀገር ብቻ መሆኗ መዘንጋት የለበትም እሷም ደቡብ አፍሪካ ናት። የኒኩሌር ቦምብ ለመስራት የነበራትን እቅድ በግፊትም በስምምነትም በማባበልም የሰረዘችው ደግሞ የኮሎኔል ሞአመር ጋዛፊዋ ሊቢያ ነበረች። ሁለቱም የአፍሪቃ ሀገራት ናቸው። ቃዛፊ አጥፊውን ቦምብ ለመስራት የነበራቸውን እቅድ መሰረዛቸው ግን ራሳቸውንም መንግስታቸውንም ሀገራቸውንም ከማጥፋት በርግጥ አላዳናቸውም። የዩናይትድ ስቴትስ አቶሚክ ቦምብ የጃፓን ከተሞችን ከነህዝባቸው ያወደመበት ሰባኛ ዓመት ባለፈው ሳምንት ከመዘከሩ ከጥቂት ቀናት በፊት ቦምቡ የተሰራበትን ስፍራ ጀርመናዊው የፊዚክስ ተማሪ ጎብኝቶ ነበረ። ማርክስ ነው ስሙ። 24 ዓመቱ። ፊዚክስን በጣም ይወዳል። እንደ ቦምብ ሰሪዎቹ ሳይንቲስቶች ሁሉ በጣም የሚወደውን ፊዚክስን በጣም ለማወቅ ይታትራል። ጎበዝ ተማሪም ነው። ግን እንዲህ አለ። ቦምቡ ባይሰራ ጥሩ ነበር፣ አሁን ግን ተሰርቷል። እንደሚመስለኝ አስተማማኝ ወገኖች እጅ መሆን አለበት። ኒኩሌር ያማዘዝ የነበረው ቀዝቃዛው ጦርነት መቀዝቀዙም ጥሩ ነው። እኛም ጥሩ እንመኝ። ነጋሽ መሐመድ ነኝ። ቸር ያሰማን።